የአሜሪካ ድምፅ ነው በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ጥር 22 2017 ዓ ም ዝግጅታችን ጀመረ ትላንት ምሽት በዋሽንግተን ዲሲ በደረሰ የአውሮፕላን ግጭት የተረፉ ሰዎች አለመኖራቸው ተገለጸ። ኢትዮጵያውያን ተማሪዎች ተጨማሪ የሀገር ውስጥ ቋንቋዎች እንዲማሩ ሊደረግ ነው። በዶክተር ደብረ ጽዮን ገብረ ሚካኤል ቡድን የተሾሙ ግለሰብ ታጣቂዎች ተደግፈው ጣቢያ ለመቆጣጠር እንደሞከሩ ተገለጸ። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮችና ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። ለዓለም ዜናዎቹ እንግዱ ወልዴ እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን፣ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ከአለም ዙሪያ ለተሰባሰቡት ዜናዎች እንግድ ወልዴ፣ በድጋሚ እንደምናመሻችው። ዋሽንግተን ዲሲ ውስጥ ከሄሊኮፕተር ጋር የተጋጨው የአሜሪካ አየር መንገድ አውሮፕላን ተጓዦች በሙሉ እንደማይተርፉ ተገለጸ። የሕዝብ ተወካዮች ምክር ቤት አዲስ የሰብአዊ መብት ኮሚሽነር ሾመ። ልቃ ላፍቀሲስ በላይ የአምስት ዓመት ስር ተፈረደባቸው። እንዲሁም የኤም 23 አማጽያን ወደ ኪንሻሳ እንደሚገሰግሱ አስታወቁ የሚሉት ከለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና አልፋለሁ። ዋሽንግተን ዲሲ ውስጥ ከሄሊኮፕተር ጋር የተጋጨው የአሜሪካ አየር መንገድ አውሮፕላን ተጓዦች በሙሉ አይተርፉም ተባለ። ዋሽንግተን ዲሲ በሚገኘው አየር ማረፊያ አቅራቢያ 60 መንገደኞችን የያዘ አውሮፕላንን ና አንድ ወታደራዊ ሄሊኮፕተር ትናንት ምሽት ተጋጭተው ፖቶማክ ወንዝ ውስጥ ተከስክሰዋል። በአውሮፕላን ውስጥ የነበሩት ተሳፋሪዎች በሙሉ ሕይወታቸውን ሊያጡ እንደሚችሉም ባለስልጣናት ዛሬ ማለዳ አስታውቀዋል። የአደጋ ሰራተኞች እስካሁን አሁን 28 አስከሬኖች ከወንዙ ማውጣታቸውንም ባለስልጣናቱ አስታውቀዋል። በአሁኑ ወቅት ሰዎችን በሕይወት ከማግኘት ወደ አስክሬን ፍለጋ ስራ መሰማራታቸውን የዋሽንግተን ዲሲ የእሳት አደጋ መከላከያ ኃላፊ ጃን ነዳናሊ አስታውቀዋል። የሚተርፍ ሰው ይኖራል ብለን አናምንም ሲሉ አክለዋል ኃላፊው ስልሳ መንገደኞችንና አራት ሰራተኞችን ይዞ ከካንሳስ የተነሳው የአሜሪካን አየር መንገድ አውሮፕላን በዋሽንግተን ሮናልድ ሬገን አየር ማረፊያ ለማረፍ በመዘጋጀት ላይ ሳለ ነበር ሶስት ወታደሮችን ከያዘውና በስልጠና ላይ ከነበረው ብላክ ሆክ ወታደራዊ ሄሊኮፕተር ጋር የተጋጨው። ከአደጋው የተረፉ እንዳሉ ለማግኘት ሶስት መቶ የሚሆኑ የአደጋ ሰራተኞችና ባህር ሰርጓጆች ቅዝቃዛውን የፖቶማክ ወንዝ ውሃ ምሽቱን ሁሉ ሲያስሱ ቢያድሩም በህይወት ያገኙት ሰው እንደሌለ ታውቋል። የአሜሪካ መገናኛ ብዙኃን በበርካታ አስክሬኖች ከወንዙ ውስጥ ማውጣታቸውን በመዘገብ ላይ ናቸው። ከተሳፋሪዎቹ ውስጥ የአሜሪካ ፊገር ስኬቲንግ ወይም የበረዶ ላይ ትርኢት ስፖርት ቡድን አባላትና ቤተሰቦቻቸው እንደሚገኙበት የስፖርት ቡድኑ ባወጣው መግለጫ አስታውቋል። ከእነዚህም ውስጥ ሁለቱ አሰልጣኞች ሩሲያዊ የቀድሞ የበረዶ ላይ ትርኢት የኦሎምፒክ አሸናፊዎች መሆናቸውን ክሬምሊን አረጋግጠዋል። ሊቀ አላፍ ቀሲስ በላይ የአምስት ዓመት እስር ተፈረደባቸው። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ሶስተኛ የሙስና ጉዳዮች ወንጀል ችሎት ሐሰተኛ ሰነድ በመጠቀም ከስድስት ሚሊዮን ዶላር በላይ ገንዘብ ለማዘዋወር በመሞከር ተጠርጥረው የከባድ ሙስና ወንጀል ክስ በተመሠረተባቸው እነ ሊቀ አላፍ ቀሲስ በላይ መኮንን ላይ ዛሬ ሐሙስ ጥር 22 ቀን 2017 ዓ ም የእስር ቅጣት ወስኗል። ቀሲስ በላይ ከተያዙበት ጊዜ ጀምሮ በሚቆጠር የአምስት ዓመት እስር እና አስር ሺህ ብር እንዲቀጡ ፍርድ ቤቱ ውሳኔ መሳለፉን ከቀሲስ በላይ ጠበቆች አንዱ አቶ ዮናታን ዘውዴ ለአሜሪካ ድምፅ ተናግረዋል። ቀሲስ በላይ የእስር ጊዜያቸውን ከጨረሱ በኋላም ለሁለት ዓመት ከማንኛውም ማህበራዊ ተሳትፎ እንደሚገደቡም ፍርድ ቤቱ ወስኗል። ከቀሲስ በላይ ጋር አንድ ላይ ክስ ቀርቦባቸው የነበሩት ሁለተኛና ሶስተኛ ተከሳሾች ላይ ደግሞ እያንዳንዳቸው ሶስት ዓመት ከሶስት ወር እስራትና የሶስት ሺህ ብር ቅጣት እንደተተላለፈባቸው ጠበቃ ዮናታን ተናግረዋል። አራተኛ እና አምስተኛ ተከሳሾች በአድራሻቸው ባለመገኘታቸው እና በተደጋጋሚ ቀጠሮ ባለመቅረባቸው ክሳቸው መቋረጡ ታውቋል። ዘገባው የአስማማዋየ ነው ነው። የህዝብ ተወካዮች ምክር ቤት አቶ ብርሃኑ አዴሎን የኢሰመኮ ዋና ኮሚሽነር አድርጎ ሾሟል። እስክንድር ፍሬው ዝርዝር አለው። ዛሬ ጥር 22 ቀን 2017 ዓ.ም መደበኛ ስብሰባውን ያካሄደው የኢትዮጵያ የህዝብ ተወካዮች ምክር ቤት አቶ ብርሃኑ አዴሎን የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር አድርጎ ሾሟል። ለምክር ቤቱ አባላት ማብራሪያ የሰጡት አፈ ጉባኤ ታገሰ ጫፎ አቶ ብርሃኑ በርካታ እጩዎች የተፎካከሩበትን ሂደት አልፎ ያሸነፉ መሆናቸውን ጠቅሰዋል። በምክር ቤቱ የተቃዋሚ ተመራጭ አባል ዶክተር ደሳለኝ ጫኔ በበኩላቸው አቶ ብርሃኑ በኢህአዴግ የስልጣን ዘመን በከፍተኛ ኃላፊነት ያገለገሉ መሆናቸው የገለልተኝነት ጥያቄ እንዳያስነሳና በሚመሩት ተቋም ገጽታ ላይም አሉታዊ ተጽዕኖ እንዳያሳድር ስጋታቸውን ገልጸዋል። በግልጽ የሚታይ የፖለቲካ ገለልተኝነት ያላቸው ሰዎች የሉም ወይ በማለትም ጠይቀዋል። አፈጉባኤ የታገሰ በሰጡት ምላሽ ተሿሚው ባለፉት 15 ዓመታት በግል የሕግ ማማከር ስራ ላይ መቆየታቸውን ጠቅሰዋል። አቶ ብርሃኑን በቅርበት እንደሚያውቁ የገለጹ ሌሎች የፓርላማ አባላት በበኩላቸው ለተሾሙበት ኃላፊነት የሚመጥን ስብዕና፣ የትምህርት ዝግጅት፣ የስራ ልምድና ገለልተኝነት ያላቸው ናቸው ሲሉ ድጋፋቸውን ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ የዋና ኮሚሽነር ሹመት በኢሰመኮ ማቋቋሚ አዋጅ 210 ዝባር 1992 በአዋጅ ቁጥር 1224 ዝባር 2012 እንደተሻሻለው አንቀጽ 10፣ 11 እና 12 በተደነገገው መሰረት እየተካሄደ ነው ብሏል። አቶ ብርሃኑ አዴሎ ከዚህ ቀደም በተለያዩ መንግስታዊ ኃላፊነቶች ያገለገሉ መሆናቸውን የጠቀሰው የኮሚሽኑ መግለጫ ከዚህ ቀደም የኢትዮጵያ አእምሯዊ ንብረት ጽህፈት ቤት ዋና ዳይሬክተር የካቢኔ ጉዳዮች ኃላፊ ሚኒስትርና የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ስራ አስፈጻሚ ኮሚቴ አባል እንደነበሩ አስታውሰዋል። ሹመቱን በማስመልከት መልእክት ያስተላለፉት ምክትል ዋና ኮሚሽነር ራኬም መሰለ ወቅታዊው የሀገሪቱ የሰባዊ መብቶች ሁኔታ ጠንካራ አመራርና ውጤታማ የሰባዊ መብቶች ስራ የሚጠይቅ መሆኑን ገልጸዋል። የኢሰመኮን ኮሚሽነሮችና ባልደረባዎች በመወከልም ለዋና ኮሚሽነር አቶ ብርሃኑ አዴሎ መልካም የስራ ዘመን ተመኝተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ኤም 23 ወደ ኪንሻሳ እንደሚገሰግስ አስታወቀ። ትናንት የኮንጎ ዴሞክራቲክ ሪፐብሊክ ምስራቃዊ ከተማ ጎማን በአብዛኛው የተቆጣጠሩትና በሩዋንዳ የሚደገፉት የኤም 23 አማጺያን ወደ መዲናዋ ኪንሻሳ ግስጋሴያቸውን እንደሚቀጥሉ አስታውቀዋል። የነጻነት እንቅስቃሴያችንን እንቀጥላለን ነው ያለው የአማጽያኑ መግለጫ። የኮንጎ ዴሞክራቲክ ሪፐብሊክ ፕሬዝዳንት ፌሊክስ ቸሰደኪ በበኩላቸው ከበድ ያለ ወታደራዊ ምላሽ እንደሚሰጡ አስታውቀዋል። አማጽያኑን የምትደግፈው ሩዋንዳ ፍላጎቷ እንደ አውሮፓውያን አቆጣጠር 1994 በሀገሪቱ በተፈጸመው የዘር ማጥፋት ዘመቻ ላይ የተሳተፉ ተዋጊዎችን ለመደምሰስ እንደሆነ ብታስታውቅም በማዕድን ሀብት ከበለጸገችው ኮንጎ ለዓለም የኤሌክትሮኒክስ ምርት ተፈላጊ የሆነው ማዕድን ለማትረፍ ትሻለች የሚል ነቀፌታ ይቀርብባታል። የነጻነት ግስጋሴያችንን እስከ ኪንሻሳ ድረስ እንቀጥላለን ያሉት የኤም 23ን ጨምሮ የአማጽያን ቅንጅት መሪ የሆኑት ኮርኔል ናጋ በጎማ የኤሌክትሪክ ኃይል አገልግሎት እንዲመለስ እንደሚያደርጉ የገለጹት የአማጽያኑ መሪ የጸጥታ ጥበቃውም እንደሚደረግ ተናግረዋል። የኮንጎ ዲሞክራቲክ ሪፐብሊክ ፌሊክስ ቸስደኪ ትናንት ለአገሪቱ ውስጥ ባደረጉት ንግግር አሸባሪ ብለው ለጠሯቸው አማጽያኑ ግስጋሴ ጠንከር ያለና የተቀናጀ ያሉት ወታደራዊ ምላሽ እንደሚሰጥ አስታውቀዋል። በመጨረሻም እስራኤልና ሐማስ የእስረኛና ታጋች ልውውጥ አደረጉ። እስራኤልና ሐማስ ዛሬ ሐሙስ ባደረጉት የእስረኞችና የታጋቾች ልውውጥ ሶስት እስራኤላውያንና አምስት የታይላንድ ዜጎች በሚገኙበት ስምንት ታጋቾች መለቀቃቸውን የእስራኤል ሠራዊት አስታውቋል። በስምምነቱ መሰረት እስራኤል 110 ወታደሮችን ለቃለች። እስራኤላውያኑ ከቤተሰቦቻቸው ጋር እንዲገናኙ እንደሚደረግና የጣሊያን ዜጎችም ከመንግስታቸው ጋር እንደሚያገናኝ ሰራዊቱ ጨምሮ አስታውቋል። በተመሳሳይ 110 ፍልስጤማውያንን እስረኞች የያዘ አውቶቡስ ራማላ ዌስት ባንክ መድረሱ ታውቋል። በመቶ የሚቆጠሩ ፍልስጤማውያን እስረኞቹን በደስታ ተቀብለዋል። ከተለቀቁት ውስጥ የቀድሞ የፍልስጤማውያን ወታደራዊ ቡድን መሪ ዘካሪያ ዙቤዲ እንደሚገኝበት ታውቋል። ዙቤዲ በእስራኤል ላይ በርካታ ሕይወትን የቀጠፉ ጥቃቶችን በማቀነባበር ይከሰሳል። ክብራትና ክብራን፣ የምሽቱን ዜና በዚሁ አጠቃልላለሁ። ወደ ስመኝ ይመራቸዋሉ ለዓለም ዜናዎቹ እንግዱን እጅግ አድርጌ አመሰግናለሁ። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ጥር 22 2017 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። የማህበራዊ ና የድረ ገጽ ፕሮዲሰራችን አበባየው ገበያውም አብራናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይን በቀጥታ መከታተል ትችላላችሁ። አሁን ቀዳሚ ወደ ሆነው የአብይ ርዕስ ዘገባ ንለፍ። በትላንትና ምሽት በዋሽንግተን የሰዓት አቆጣጠር ከምሽቱ ሶስት ሰዓት ላይ ስልሳ መንገደኞችንና አራት የበረራ ባልደረቦችን አሳፍሮ የነበረው የአሜሪካን አየር መንገድ ንስር በረራ ቁጥር 5342 ሶስት ሰዎችን ከጫነ ወታደራዊ ሄሊኮፕተር ጋር ተጋሽቶ ወደ ወደቀበት የፖቶማክ ወንዝ አቅራቢያ ባልደረባዬ ሀብታሙ ስዩም ተጉዞ ነበር። በአሁኑ ሰዓት በአካባቢው ያለው አደጋ ያለው ሁኔታ ምን እንደሚመስል እንዲሁም በአደጋው ሕይወታቸውን ያጡትን ሰዎች ከወንዙ ለማውጣት የሚደረገውን ርብርብ በተከታዩ ዘገባ ያስቃኘናል። እንደምን ዋላችኋል፣ እንደምናምሽታችኋል አድማጮቻችንና ተመልካቾቻችን። በአሁኑ ጊዜ የሚገኘው በዋሽንግተን ዲሲና በቨርጂኒያ ግዛት አማካይ ቦታ ላይ በሚገኘው የሮናልድ ሬገን አውሮፕላን ጣቢያ አካባቢ ነው። በዚህ አካባቢ በሚገኘው የፖቶማክ ወንዝ ላይ ትናንት ምሽት ሁለት አውሮፕላኖች በመጋጨታቸው ምክንያት በርካቶች ሕይወታቸውን አጥተዋል። አውሮፕላኖቹ የአሜሪካን አየር መንገድ ንብረት የሆነው በረራ ቁጥር 55 43 እና አካባቢው ልምምር ሲያከናውኑ የነበረ ዩ60 የጦር ሄሊኮፕተር ናቸው የተጋጩት። በመንገደኞች ጫኝ አውሮፕላን ውስጥ የነበሩ ከ60 በላይ ሰዎች ሕይወታቸው ሳያልፍ እንዳልቀረ ተጠርጥረዋል። እስካሁን ድረስ ከ20 በላይ ሰዎች አስክሬናቸው ከፖቶማክ ወንዝ ውስጥ እንደተገኘ ተሰምተዋል። ከዚህ በተጨማሪ ደግሞ በጦር ሄሊኮፕተር ውስጥ የነበሩት ሶስት ሰዎችም መካከል የአንደኛው ሰው አስክሬን ተገኝተዋል። የሌሎች ፍለጋም ቀጥሏል። አደጋው ከተከሰተ በኋላ የሀገሪቱ ፕሬዚደንትን ጨምሮ በርካታ ባለስልጣናት የተሰማቸውን ገልጸዋል። አመሻሹን ከጋዜጠኞች ፊት ቀርበው መግለጫ የሰጡት የሀገሪቱ ፕሬዚደንት ዶናልድ ትራምፕ የአደጋውን ምሽት በአገራችን ዋና ከተማ ውስጥ የተከሰተ ጨለማና አሰቃቂ ምሽት ሲሉ የገለጹት ሲሆን በአየር ላይ ግጭቱ በህይወት የተረፈ ሰው እንደሌለም በይፋ ተናግረዋል። አሁን ላይ ትኩረቱ የሞቱ ሰዎችን አስክሬን ማፈላለግ ላይ እንደዞረም ተናግረዋል። ነፍስ ለማዳን ሌሊቱን ሙሉ ጥረት ላይ የነበሩ የአደጋ ጊዜ ሰራተኞችን ያመሰገነው ትራምፕ የአእምሮ ብቃት የሌላቸውን የአየር ትራፊክ ባለስልጣናትን ከስራ ለማባረርም ቃል ሲገቡ ተሰምተዋል። የአገሪቱ መከላከያ መስሪያ ቤት ኃላፊ ፔት ሄግስ በበኩላቸው ከመንገደኞቹ አውሮፕላን ጋር የተጋጨውን ብላክ ሃውክ ሄሊኮፕተርን አስመልክቶ መስሪያ ቤታቸው ምርመራ እንደሚያደርግም አስታውቀዋል። ከ60 በላይ መንገደኞችን ጭኖ የነበረው አውሮፕላን የተነሳው ከካንሳስ ግዛት ዊችታ ከተማ ነበረ። የከተማዋ ከንቲባ ሊሊ ዉ በሐዜኔታ በታጀበ ስሜት በህይወት የተረፈ አለመኖሩ ለነዋሪዎች ባረዱበት ንግግራቸው አሳዛኙ አደጋ ዋሽንግተን ዲሲና ዊችታ ካንሳስ ላይ ያሉ ህዝቦችን ለዘላለም የሚያቆራኝ መሆኑን ተናግረዋል። እንግዲህ ይህ አደጋ ከተከሰተ በኋላ በርካታ የአደጋ ጊዜ ሰራተኞች እንዲሁም የጸጥታ ኃይላት በአካባቢው ስምሪት አድርገዋል። እኛ ካለንበት ቦታ ጥቂት ሜትሮች ወጣ ብለው ከፍተኛ የሆነ የፖሊሶች ስምሪት እንዲሁም ደግሞ የጸጥታ አካላትን እንቅስቃሴ ለማየት ችለናል። በየደቂቃው አስክሬናቸው ስለተገኙ ሰዎች አዳዲስ መረጃዎች እየወጡ ነው። በዚህ አደጋ ሕይወታቸውን ካጡት መካከል የዩናይትድ ስቴትስ የበረዶው ሸርተቴ ቡድን አባላት ሳይኖሩበት እንዳልቀረም እየተነገረ ይገኛል። አዳዲስ መረጃዎችን ለእናንተ ማጋራታችን እንቀጥላለን። ለአሜሪካ ድምፅ ሀብታሙ ስዩም ነኝ ዋሽንግተን ዲሲ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የሐሙስ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። ወደ ትንታኔ መጽሔቱ እናልፋለን። ዛሬ ጥር 22 ቀን 2017 ዓ ም መደበኛ ስብሰባውን ያካሄደው የኢትዮጵያ የሕዝብ ተወካዮች ምክር ቤት ተማሪዎች ከአፍ መፍቻቸው በተጨማሪ አንድ የሀገር ውስጥ ቋንቋ እንዲማሩ የሚያደርግ አዋጅ አጽድቋል። ከፌዴራል የስራ ቋንቋዎች መካከል የሆነ አንድ ተጨማሪ የሀገር ውስጥ ቋንቋ ከሶስተኛ ክፍል ጀምሮ እስከ አስረኛ ክፍል እንደሚሰጥ በአዋጁ ተጠቅሷል። አዋጁ ከአማርኛ በተጨማሪ የተመረጡ አራት የፌዴራል መንግስት የስራ ቋንቋዎች በህገ መንግስቱ እውቅና ከማግኘታቸው በፊት መውጣቱ ጥያቄ የሚያስነሳ መሆኑን የጠቀሱ አንዳንድ የፓርላማ አባላት ስጋታቸውን ገልጸዋል። እስክንድር ፍሬው ነው የተከታተለው። ዛሬ የጥር 22 ቀን 2017 ዓመተ ምህረት መደበኛ ስብሰባውን ያካሄደው የሕዝብ ተወካዮች ምክር ቤት ያጸደቀው የአጠቃላይ ትምህርት አዋጅን ነው። ረቂቅ አዋጁን አስመልክቶ ለምክር ቤቱ አባላት ማብራሪያ የሰጡት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ የአፍ መፍቻ ቋንቋ እንደ ትምህርት አይነትና እንደ ማስተማሪያ ቋንቋነት ከቅድመ አንደኛ ደረጃ ጀምሮ እንደሚሰጥ አመልክተዋል። የአፍ መፍቻ ቋንቋ እንደ ትምህርት አይነትነት የሚሰጠውና በማስተማሪያ ቋንቋነት የሚቀጥለው እስከ ስንተኛ ክፍል እንደሆነ የሚወሰነው ደግሞ በክልሎች መሆኑን ጠቅሰዋል። የእንግሊዝኛ ቋንቋ በማስተማሪያ ቋንቋነት ስራ ላይ መዋል የሚጀምረው ከስንተኛ ክፍል ጀምሮ እንደሆነ የሚወስኑትም ክልሎች መሆናቸውን አዋጁ ያመለክታል። በአስገዳጅነት ግን ከዘጠነኛ ክፍል ጀምሮ ተግባራዊ ይደረጋል። የምክር ቤቱን አባላት ይበልጥ ያወያየው ግን ሌሎች ቋንቋዎችን ስለ ማስተማር በሚል የተቀመጠው የአዋጁ ክፍል ነው። ይህ ክፍል ተማሪዎች ቢያንስ ሶስት ቋንቋዎችን እንዲማሩ እንደሚደረግና አፈጻጸሙ ክልሎች በሚያወጧቸው ሕጎች እንደሚወሰን ያመለክታል። በዚህም መሰረት ከአፍ መፍቻ ቋንቋ ጎን ለጎን ከፌዴራል የሥራ ቋንቋዎች መካከል የሆነ አንድ ተጨማሪ የሀገር ውስጥ ቋንቋ ከሶስተኛ ክፍል ጀምሮ እስከ አስረኛ ክፍል እንደሚሰጥ ጠቅሷል። ይህ የአዋጁ ክፍል የሚኒስትሮች ምክር ቤት ከአማርኛ ቋንቋ በተጨማሪ አፋን ኦሮሞ፣ ትግርኛ፣ ሶማሊኛ እና አፋርኛ የፌዴራል የስራ ቋንቋ እንዲሆኑ በ2012 ያስተላለፈውን ውሳኔ መነሻ ያደረገ ነው። ይህንን ተግባራዊ ለማድረግ ህገ መንግስቱ መሻሻል እንዳለበት የጠቀሱ የምክር ቤት አባላት ጥያቄዎችን አንስተዋል። የተቃዋሚ ፓርቲ ተመራጭ አባል ዶክተር አበባው ደሳለው አንዱ ናቸው። ወደ ቋሚ ኮሚቴ ሲመራ የኢትዮጵያ የፌዴራል የስራ ቋንቋ አማርኛ ይላል አንቀጽ አምስት እና የምናወጣው ህግ ከህገ መንግስቱ ጋር ይጣረሳል። ይወጣ ባልነው መሰረት የተወሰነ ለማሻሻል ተሞክራል በህገ መንግስቱ ሲደነገግ የሚለው ነው። ነገር ግን አሁንም ከህገ መንግስቱ ጋር መጣረስ አይሆንም ወይ? አንቀጽ ዘጠኝ በግልጽ እንዳስቀምጠው ህገ መንግስታችን፣ ማንኛውም ህጎች ወይም የባለስልጣን ውሳኔ ከህገ መንግስቱ ጋር የሚጣረስ ከሆነ ተፈጻሚነት አይኖረውም ነው የሚለው። ስለዚህ የማይፈጸም ህግስ መጀመሪያው ነው የምናወጣው ለምንድን ነው? በጥያቄው ላይ ምላሽ የሰጡት በምክር ቤቱ የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ አዋጁ ከህገ መንግስቱ ጋር በተጣላመ መንገድ የወጣ መሆኑን በመግለጽ አስረድተዋል። የፌደራል ስራ ቋንቋዎችን በተመለከተ እንግዲህ አጀንዳው ሲቀርብ ነው የምንነጋገርበት። የእኛ ግን ለህገ መንግስቱ ያለንን ክብር ለማሳየት በመጣው እንዲሁ ዝም ብለን መሳው የለብንም። ብዙ ተከራከርንበት። ጥያቄዎችም ተነስቶ ይህ ተግባራዊ መሆን ያለበት ህገ መንግስቱ ስተካከልም ሲሻሻልም አላለምኛም። በህገ መንግስቱ ስረጋገጥ የምል ብቻ ነው። ያ ማለት ደግሞ ህገ መንግስቱን ከማክበር አንፃር ነው እንጂ ህገ መንግስቱን የምቃረር አይደለም። በህገ መንግስቱ ላይ አንቀጽ አምስት ላይ ያለው እንደተባለው አማርኛ የፌደራል ስራ ቋንቋ ይሆናል የምል አለ። ትክክል ነው። አማርኛ ብቻ የምል ነገር ደግሞ የለም። ለወደፊት ደግሞ ሌሎች ሲጨመሩ የፈጥራሳ የፈጥራ ቋንቋዎች ይሆናሉ የምንለው የሚመጣው በኢትዮጵያ አራት ተጨማሪ ቋንቋዎችን የሥራ ቋንቋ ለማድረግ ያለው እንቅስቃሴ የተሻለ የኢኮኖሚ ትስስር ይፈጥራል ያሉ የፓርላማ አባልም የተመረጡት ቋንቋዎችን በጎረቤት ሀገራት ጭምር የሚነገሩ ቋንቋዎች ናቸው ብለዋል። የአማራ ብሔራዊ ንቅናቄ አብን ተመራጭ የሆኑት ዶክተር ደሳሌ ጫኔ በበኩላቸው የአንድ አገራዊ ቋንቋ አስፈላጊነት በአዋጁ ትኩረት አልተሰጠውም ብለዋል። አስተሳሳሪ የሆነ ቋንቋ አስፈላጊ ነው ሲሉ አስረድተዋል። እኔ አማራ ስለሆንኩ አይደለም ይሄን የምናገረው፣ ግን አንድ መሰረታዊ ቋንቋ ልጆቻችን የሚግባቡበት፣ የሚነጋገሩበት፣ የሚጣሉበት፣ የሚፋቀሩበት ቋንቋ ያስፈልጋቸዋል ብዬ አስባለሁ። ይህን ቋንቋ ቢያንስ ከሶስተኛ ክፍል ጀምረ በመደበኛው ትምህርት ትምህርት እስኪያጠናቀቁ እስከ አስራ ሁለተኛ ክፍል ድረስ እንዲሰጥ መደረግ አለበት ብያስባለሁ። በአዋጅም ውስጥ መካተት አለበት ብያስባለሁ። የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ እየተደነገገ ያለው አዋጅ የትምህርት ስርዓቱን የተመለከተ እንጂ የፌዴራል የስራ ቋንቋን የተመለከተ አይደለም ብለዋል። አዋጁ ውሳኔዎችን ለክልሎች መተውንም ጠቅሰዋል። አጠቃላይ የትምህርት ረቂቅ አዋጅ በሁለት ተቃውሞ በአስር 10 ድምፀ ተአቅቦና በአብላጫ ድምፅ ጠርቋል። ለአሜሪካ ድምፅ ሬዲዮ እስከንደር ፍሬው ከአዲስ አበባ። ተከታዩ ዘገባ ወደ ትግራይ ክልል ስናልፍ ደግሞ ትላንትና ረቡ በዶክተር ደብረ ጽዮን ገብረ ሚካኤል ቡድን የተሾሙ ግለሰብ በታጣቂዎች ተደግፈው በትግራይ ክልል የመቀሌ ኤፍኤም ሬዲዮ ጣቢያ ለመቆጣጠር መሞከራቸውን የጣቢያው ጊዜያዊ ስራ አስኪያጅ ገልጸው፣ ይህ ድርጊት ፈጽመዋል ባሏቸው ግለሰብ ላይ ጣቢያው ክስ መመስረቱን ተናገሩ። ጉዳዩን አስመልክቶ ከመቀሌ ፖሊስ አዛዥ ኮማንደር አንድነት ነገሰ ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። ሆኖም የመቀሌ ከተማ ፖሊስ መምሪያ በፌስቡክ ገጹ ባወጣው መረጃ ትላንት ረቡ ጥር 21 ቀን 2017 ዓ.ም በመቀሌ ኤፍኤም 104 ነጥብ 4 የተሾምኩት እኔ ነኝ በሚል የተነሳ ጊዜያዊ አለመግባባት ተፈጥሮ እንደነበር ገልጾ ፖሊስ ሁኔታውን ለማረጋጋት በቦታው ተገኝቷል። በዚህም በጉዳዩ ላይ ውይይት ተካሄዷል ብሏል። ወደ ኃላፊነት መምጣት የሚገባኝ እኔ ነኝ የሚል ካለ ጉዳዩን በሕግ እንዲያይም ተነግሯቸዋል ብሏል። ሙሉጌታ ጽዋ ዝርዝራለው። በህወሀት አመራሮች መካከል ያለውን የስልጣን ሽኩቻ ተከትሎ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሀት ክንፍ የተሾሙት አቶ ዘመንፈስ ቅዱስ ፍስሐ የተባሉ ግለሰብ በአምስት ታጣቂዎች በመታገዝ በትግራይ ክልል የመቀለ 14 ኤፍኤም ራዲዮ ጣቢያን ለመቆጣጠር ሙከራ እንዳደረጉ የጣቢያው ጊዜያዊ ስራ አስኪያጅ አቶ ሐልፎ ንርአ ለአሜሪካ ድምፅ ገልጸዋል። ትላንት ረቡ ጥር 21 ቀን 2017 ዓ ም ረፋድ ላይ ግለሰቡ በታጣቂዎች ታጅበው ኃላፊነት አስረክብ ብለውኛል ያሉት አቶ ሐልፎም ህጋዊ ሂደት ተከትላችሁ ስላልመጣችሁ የምናስረክበው ኃላፊነት የለም አልኳቸው ሲሉ ምላሽ እንደሰጡ ተናግረዋል። በፊት አንድ ሁለት ጊዜ አስረኩብኝ የሚል ሰው ነበር። ያው ተመድብ ያለው ነው የሚለው እሱ በማ በዶክተር ረዳይ ማለት ነው። እውነቱን ነው ደብዳቤ ይዟል። በሰላልሙዝ የምትባል ማህተምና ፊርማ ማለት ነው። መንግስት ደግሞ በዶክተር ረዳይ በረህ የተጻፈው የተሰጠው መምሪያ ማንኛውንም ነገር ተፈጻሚ እንዳይሆን ይህን ተላልፎ የተገኘው ደግሞ በህግ ተጠያቂ ነው የሚለውን ደግሞ ደብዳቤ አለ። ስለዚህ ይሄ ተፈጻሚ እንዳይሆን ብለዋል መንግስት እሳቸው ደግሞ እኔ ነኝ ህጋዊ እኔ ነኝ መስራት የምችለው እኔ የፈለኩትን ነገር ወይም ያመንኩበት ነገር መስራት እችላለሁ ነው እየተመደበ ሰው ተቀብለን ነው አሁን ማስተናገድ የምንችለው ቦርዱ ካልተቀበለው ግን ተፈጻሚነት የለውም ብሎ ፖሊስ ማሳውቋል ታግዷል ይህ ሰውዬ ታግዶ እያለ ነው አሁን ከፖሊሶች ምልሻ ታጣቂዎች ይዞር የመጣው አሁን የትናንቱ ግን መተው ምልሻዎች በግልጽ የተናገሩት ነገር ይህን ነገር ለማስፈጸምን የመጣ ነው እና እንድታስረክበውን ያሉኝ ክስተቱን ተከትሎ ለሰዓታት የዘለቀ ውዝግብ ተከስቶ እንደነበር የገለጹት አቶ ሐለፎም ፖሊስ ጥቆማ ስለደረሰው ወደ ጣቢያው በመጓዝ አቶ ሐለፎም፣ አቶ ዘ መንፈስ ቅዱስና ጣቢያውን ለመቆጣጠር የመጡት ታጣቂዎች ይዟቸው ወደ ቀዳማዊ ወያነ የፖሊስ ጣቢያ እንደወሰዷቸው ገልጸዋል። ከውይይቱ በኋላ ሁሉም እንደተለቀቁና ጣቢያው ግን በአቶ ዘ መንፈስ ቅዱስ ላይ ክስ እንደመሠረተ አቶ ሐለፎም አስረድተዋል። ሰውየው ገና ሳይመደብ ለሰራተኞች ስብሰባ ደግሞ ደብዳቤ ጽፎ ግድግዳው ላይ ለጥፏል። አሁ ሳይረከብ መስሪያ ቤቱን ሳይረከብ ምናምን ሳይረከብ እንዴት ስብሰባ ይንጠራል? ፍጹም አሁን ይሄ ግርግር በመፍጠርና ይሄ መስሪያ ቤቱን ስራ አስኪያጅ በኃይል ለመቆጣጠር ነው የሚለው ሁለተኛው ደግሞ ከአሁን በፊት በደገቢት ማይክሮፋይናንስ አካውንት አለን። አሁን ይሄኛ አካውንት ሕጋዊ ፈራሚዎች እያሉ በመቀሌ አስተዳደር ማህተም ሌላ ፈራሚዎች ደግሞ ፋይናንስ ህጋዊ ፋይናንስ አስተዳደር የሌለበት ሌላ ሰው አድርጎ የጣፉትም ነገር አለ። በዚህ በሁለቱም ከስተናለኛ በጉዳዩ ከአቶ ዘመንፈስ ቅዱስ ፍስሀ ምላሽ ለማግኘት ወደ የእጅ ስልካቸው በተደጋጋሚ ደውለን ስብሰባ ላይ መሆናቸው ስለገለጹ የእሳቸው አስተያየት ማካተት አልቻልንም። ጉዳዩ አስመልክቶ ከመቀለ ፖሊስ አዛዥ ኮማንደር አንድነት ለገሰም ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። ሆኖም የመቀለ ከተማ ፖሊስ መምሪያ በፌስቡክ ገጹ ባወጣው መረጃ ትላንት ረቡዕ ጥር 21 ቀን 2017 ዓ ም በመቀለ ኤፍኤም 104.4 የተሾምኩት እኔ ነኝ በሚል የተነሳ ጊዜያዊ አለመግባባት ነበር።

ፖሊስ ሁኔታውን ለማረጋጋት በቦታው ተገኝቷል ሲል አስታውቋል። በዚህም ጉዳዩ ላይ ውይይት ተካሂዷል ያለው ፖሊስ ወደ ኃላፊነት መምጣት የሚገባኝ እኔ ነኝ የሚል አካል ካለም ጉዳዩ በሕግ እንዲያዩት ተነግሯቸዋል ብሏል። ዶክተር ረዳኢ በርሀ በዶክተር ደብረ ጽዮን ገብረ ሚካኤል በሚመራው የህወሀት ክንፍ አቅራቢነት በከተማዋ ምክር ቤት በኩል ለመቀሌ ከንቲባነት የተሾሙ ሲሆን በክልሉ ጊዜያዊ አስተዳደር ግን ህገወጥ ወጥ ከንቲባ ተደርገው ይወሰዳሉ። በጊዜያዊ አስተዳደሩ ፕሬዚደንት ጌታቸው ረዳ በኩል ደግሞ የመቀሌ ከተማ ከንቲባ እንዲሆኑ አቶ ብርሃነ ገብረ ኢየሱስ ተሽመዋል። ሁኖም ለሁለት ወራት ያህል የመቀለ ከንቲባ ጽህፈት ቤት ታሽጎና በጸጥታ አካላት እየተጠበቀ ይገኛል። ከተማዋም ያለ ከንቲባ ትገኛለች። ይህ በእንዲህ እንዳለ የትግራይ ክልል ወታደራዊ አመራሮች በዶክተር ደብረ ጽዮን ገብረ ሚካኤል ለሚመራው የህወሀት ክንፍ እንደሚደግፉ መግለጻቸው ተከትሎ ጦርነት እንዳይነሳ በመስጋት ሰዎች የምግብ ሸቀጦች እየገዙ በመሆናቸው የሸቀጦች ዋጋ በመቀለ ከተማ እየጨመረ እንዳለ ከሻጮችና ገዢዎች አረጋግጠናል። በዚህም መሰረት የነጭ ጤፍ ዋጋ እስከ 12000 ብር ባለፈው ሳምንት ሲሸጥ የነበረው ለኩንታል ወደ 13000 ማደጉና 5 ሊትር ዘይት 1250 ብር ይሸጥ የነበረው ደግሞ 1400 ብር እንደደረሰ ገልጸዋል። ሌላ ደግሞ ባለፈው የሁለት ዓመታት ጦርነት በትግራይ ክልል ባንኮች ስራ ቁመው እንደነበረ ይታወሳል። በዚህም ስጋት ሰዎች ከባንኮች ብር እያወጡ ናቸው። ከኢትዮጵያ ንግድ ባንክ መቀለ ዲስትሪክት በሶስት ቀናት ውስጥ ከግማሽ ቢሊዮን ብር በላይ ደንበኞች በጥሬ ገንዘብ ብር እንዳወጡ የባንኩ ምንጮች ለአሜሪካ ድምፅ ተናግረዋል። ከወታደራዊ አመራሮቹ መግለጫ በኋላ በመጀመሪያው ቀን 180 ሚሊዮን ብር ባለፈው ሰኞ 240 ሚሊዮን ብር ከትናንት በስቲያ ማክሰኞ ደግሞ 140 ሚሊዮን ብር ወጪ ተደርጓል። ከማክሰኞ ወዲህ ውጥረቱ እየረገበ በመሆኑ የሚወጣው ብርም ቀንሷል፣ ሲል ምንጩ አስታውቋል። ለአሜሪካ ድምፅ ሙልጌታ ጽባህም መቀለም ምሽት በዋሽንግተን ዲሲ ወደደረሰው የአውሮፕላን ግጭት አደጋ ስንመለስ ስልሳ ተጓዦችንና አራት የበረራ ባልደረቦችን ይዞ ይጓዝ የነበረው የአሜሪካን አየር መንገድ ንስር በረራ ቁጥር 5342 አውሮፕላን ሶስት ሰዎችን ከጫነ ወታደራዊ ሄሊኮፕተር ጋር ተጋጭቶ የበረዶ ግግር በሰራው የፖቶማክ ወንዝ ውስጥ በመውደቁ የ67 ሰዎች ሕይወት አልፏል። በዚህ ዙሪያ የተለያዩ የዜና አውታሮች የተጠናቀረውን ዘገባ ኤደን ገረመው ታቀርበዋለች። ስልሳ ተጓዦችና አራት የበረራ ባልደረቦችን ይዞ ከዊቺታ ካንሳስ ወደ ዋሽንግተን ዲሲ ይጓዝ የነበረ የአሜሪካ አየር መንገድ የህዝብ ማጓጓዣ አውሮፕላንና ሶስት ሰዎችን የጫነው ጥቁሩ ጭልፊት ተብሎ የሚጠራ የጦር ሄሊኮፕተር ትናንት ረቦ ምሽት ዋሽንግተን ዲሲ አቅራቢያ በሚገኘው የሬጋን ዋሽንግተን ብሔራዊ አየር መንገድ አካባቢ ከምሽቱ ሶስት ሰዓት ላይ ተጋጭተው ፖቶማክ ወንዝ ተብሎ በሚታወቀው ግዛቶችን የሚያቋርጠው ግዙፍ ወንዝ ውስጥ ወድቀዋል። ሁኔታውን ከመኖሪያ ቤቱ ሆኖ የተከታተለው የ38 ዓመቱ የዓይን እማኝ አብዲ እስማኤል ለሮይተርስ የማይታመንና አሰቃቂ ሲል ገልጾታል። አስፈሪ የማይታመን አስደንጋጭ ነው። በዲሲና አካባቢ ስላለው የአውሮፕላን አደጋ ለማሰብ ብቻ። በአቪዬሽን ረገድ በጣም ስራ የሚበዛበት አካባቢ ነው። በዚህ አካባቢ ሶስት ዋና ዋና አውሮፕላን ማረፊያዎች አሉን። ዲሲኤ ዋሽንግተን ሬገን ብሔራዊ የአውሮፕላን ማረፊያ፣ ዳላስ አውሮፕላን ማረፊያና የባልቲሞር አየር ማረፊያ ሁሉም እርስ በርሳቸው በ40 ደቂቃ መንገድ ውስጥ ናቸው። ስለዚያ ራዳሮች የአየር ትራፊክ ተቆጣጣሪው ምን ያህል ሥራ እንደሚበዛባቸው እንዲገነዘቡ ይረዳቸዋል። እናም ለስህተት ምንም ቦታ የለም። አብዲ ከምሽቱ ሁለት ሰዓት ከ50 አካባቢ አደጋው መድረሱንና ከቤቱ መስኮት ሆኖ መመልከት መቻሉን ይናገራል። ሁሉም ነገር የሆነው ከቀኑ ስምንት ሰዓት 50 አካባቢ ነው። በዋሽንግተን ዲሲ የሰዓት አቆጣጠር እረቡ ምሽት ከምሽቱ ሁለት ሰዓት ተኩል ነበር። በጣም የሚጮህ ድምፅ የሰማሁት ለመተኛት እየተዘጋጀው ነበረ። በጣም ያልተለመደ ድምፅ ነበር፣ የተለየ ነበረ። ልክ በፊልም ላይ በጦርነት ቀጠና ውስጥ የምትሰማው አይነት ሁኔታ ነው። ስለዚህ ትኩረት የንስሳበው ስለዚህም በመስኮት ብቅ ብዬ ወደ ሰማይ ተመለከትኩ። እናም በዚያን ጊዜ የማየው ከሬገን አየር ማረፊያ በስተደቡብ በኩል ጭስ ብቻ ነው። ከዛ ቪዲዮዎችን መቅረጽ ጀመርኩ፣ ምክንያቱም እንደ አምስትና አስር ደቂቃዎች ያሉ አንዳንድ እንቅስቃሴዎች ማየት ስለጀመርኩ ነው። በክረምቱ ምክንያት እጅግ ቀዝቃዛ የሆነውና በዋሽንግተን ዲሲ የሚያልፈው የፖቶማክ ወንዝ የበረዶ ግግር የያዘ ሲሆን ከዜሮ ዲግሪ በታች በሆነው ውሃ ውስጥ በህይወት ለመቆየት የሚችሉ ሰዎች ቁጥር አነስተኛ እንደሚሆን ሲገመት ቆይታል። ዛሬ ኩለ ቀን ላይ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የተረፈ ሰው አለመኖሩን በመግለጽ ለቤተሰቦች መጽናናትን ተመኝተዋል። ሮበርት ኢሶም የአሜሪካ አየር መንገድ ዋና ስራ አስፈጻሚ ናቸው። አሁን ላይ ገና እንጭት ቢሆንም ልነግራቸው የምችለው ነገር የአሜሪካ አየር መንገድ ንስር በረራ ቁጥር 5342 በፒኤስኤ አየር መንገድ የነበረው አውሮፕላን ከውሽታ ካንሳስ ወደ ሬገን አየር ማረፊያ ይጓዝ በነበረበት ወቅት ከምሽቱ ሶስት ሰዓት ላይ አደጋ እንደደረሰበት ነው። ዋና ስራ አስፈጻሚው አያይዘውም አየር መንገዱ በተጓዦቹና በበረራ ባልደረቦቹ ኅልፈት የተሰማውን ጥልቅ ሐዘን የገለጹ ሲሆን የብሔራዊ የጉዞ ደህንነት ምርመራዎች እንደተጀመሩም ገልጸዋል። ይህ ዘገባ እስከተጠናቀረበት ድረስ የ28 ሰዎች አስክሬን የተገኘ ሲሆን አስሳው አሁንም ቀጥሏል። የአውሮፕላኑ አካል ሶስት ቦታ ተከፍሎ መገኘቱንም ዋና ስራ አስፈጻሚው አክለው ተናግረዋል። ፕሬዚዳንት ዶናልድ ትራምፕ ዛሬ እኩለ ቀን ላይ ባደረጉት ንግግር ከሳቸው በፊት የነበሩትን ፕሬዝዳንት ባራክ ኦባማና ጆ ባይደንን ከአየር ማረፊያው ጋር ተያይዘው በሚነሱ ተግዳሮቶች ተገቢ መመሪያ ባለማስተላለፍ እንዲሁም እውቀት ላይ የተመሰረተ ቅጥር ባለማድረግ ወንጅለዋል። ከተለያዩ የዜና አውታሮች ለተጠናቀሩ ዘገባ የደንገረመው ከአሜሪካ ድምጽ ዋሽንግተን ዲሲ። እያዳመጣችሁ ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። እያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። በቅንብሩ ብርሃን ኃይሉ ከስቱዲዮ አብራን እያመሸች ነው። አሁን የምሽቱን የመጀመሪያ አጋማሽ ዝግጅቶቻችንን አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ መሰናዷችን ሁለት የበጎ ምግባር ሰራተኞችን ያስተዋውቀናል። ከሀያ አመት በፊት በአማራ ክልል ባህርዳር ከተማ ውስጥ የተመሰረተው ግሬስ ፋውንዴሽን ማዕከል አሳዳጊ አልባ ሆነው ተጥለው የተገኙ ጨቅላ ህጻናትን ሰብስቦ በማሳደግና የቀን ስራ እየሰሩ ኑሯቸውን የሚገፉ እናቶች ልጆቻቸውን በመያዝ አገልግሎት ሲሰጥ ቆይቷል። የዚህ ተቋም መስራች አሜሪካዊቷ ሜርሲ ኤሪክሰን ስትሆን ምህረት በሚለው የኢትዮጵያዊ ስሟ ትታወቃለች። በዚህ ተቋም ስራዋ አማካኝነት ከተዋወቀችው የትዳር አጋሯ ሰፊነው ብርሃን ጋር በመሆን በገነቡት አንደኛና ሁለተኛ ደረጃ ትምህርት ቤቶችም ከ800 በላይ ልጆችን ተቀብለው እያስተማሩ ሲሆን፣ ዋሽንግተን ዲሲን በጎበኙበት ወቅት በስቱዲዮ ጋብዘን አነጋግረናቸዋል። ስለ አመሰራረቱ ከሚያስረዱበት ይጀምራል። ፕሮጀክቱ ተጀምሮ ነበር። ስራም ጀምሮ ነበር። እሷ ናት የጀመረው ነበረ። እኔ ሁል ጊዜ ብዙ ልጆች እፈለጋለሁ እና ስለዚህ የመጀመሪ ሶስት ልጆች መጣ ከየኔ እና ከዛ በኋላ አንድ ሌላ ግን የሶስት መጀመሪ ሁሉ ነገር አይጫለው። የፍቅር ከልጆች ፍቅር፣ የእውነት ፍቅር የእውነት ኑትሪሽን ምግብ ቤት ቤተሰብ የትልቅ ቤተሰብ እና ከዛ በኋላ እኔ ሀሳብ በዛ ሰዓት ጸለይ ነበር። እግዚአብሔር ይሄ ሀሰብ ከአንተ ጋር ከአንተ መጣ ሰዎች ያስፈልጋል ከእኔ ጋር አብሮ ቀይነ ጋር ከዛ በኋላ አምስት ልጆች በዛ ሰዓት እናት አባት ይሄ ልጆች አያውቅ ነው። ግን ከትንሽ ጊዜ በኋላ እናት መጣ ነርሱ እናት እና ከዛ በኋላ ሁል ጊዜ የጻሎት የልጆች ከአብረው ከቤተሰብ ይቆያል። ግን ምን ያስፈልጋል እርዳት ምን እርዳት ያስፈልጋል የሚለውን ነው ከእናት ከአባታቸው ጋር ሆነው እርዳታ እንዲያገኙ ማድረግ ላይ ነው ያተኮርሽው፣ ማለት ነው ሰፊ ነው። ወደ አንተ ልምጣና እነዚህ ልጆች እንግዲህ በማቆያው ውስጥ እናት አባት የሌላቸው እንዲያድጉ ይደረጋል። ወላጅ ያላቸው ደግሞ እሷ እንዳለችው ከወላጆቻቸው ጋር ሆነው እንዴት ይረዳሉ የሚለውን ነው በግሬስ ማዕከል ውስጥ እርዳታ የሚያገኙትና፣ እስኪ ሂደቱ ምን ይመስላል? ለምሳሌ ወላጅ አልባ የሆኑት ህጻናት ምን ያክል ነው በተቋሙ ውስጥ የሚቆዩት? ምን አይነት ድጋፍ ነው የሚያገኙት? ወላጅ እንዲያገኙስ የምታደርጉት እንዴት ነው? ድርጅቱ ብዙ አገልግሎቶችን ይሰጣል። ሚሰጣቸው አገልግሎቶች ውስጥ ደይ ኬር አለ፣ ቴምፖራሪ ኬር አለ ከዛ ፋስተር ኬር አለ ሪዩኒፊኬሽን የሚባል ፕሮግራም አለ ቤተሰቦችን ፈልገን እንመልስ እናቀላቅላለን እንደገና ደግሞ የአገር ውስጥ የቤተሰብ አዲስ ቤተሰብ ጉድፈቻ የሚባለው እሱን ወላጆችን ፈልገን ልጆችን እንመልሳለን እና ማንም ሰው ወደዛ ድርጅት ሲመጣ ይህንን አገልግሎት አንሰጥም አይባልም ምክንያቱም ያ ሰው እግዚአብሔር ደጅ ላይ እንደቆመ ነው እሷ የምታየው። እና ምንም ችግር ይሁን ምንም እርዳታ ሰው ያስፈልገው፣ ምክርም ሊሆን ይችላል፣ ምግብም ሊሆን ይችላል፣ ልብስም ሊሆን ይችላል፣ ውሃም ሊሆን ይችላል። የስሞል ቢዝነስ ፕሮግራም አለን፣ ስልጠናም ሊሆን ይችላል። እና ማንም ሰው ይምጣ እንቀበላለን። ስለዚህ አድገው ትልቅ ሆነው ታያቸዋለች። የኮሌጅ ተማሪዎች አሉ አሁን ተመልሰው ግራጁዌት አድርገው እኛ ጋር እዛ ድርጅቱ በነጻ የሚያገለግሉ አሉ፣ የሚያስተምሩ አሉ እየተመላለሱ በህክምናም ሆነ በተመረቁበት ሙያ ድርጅቱን ተመልሰው ያገለግላሉ። በክረምት በክረምት በተለይ በነፃ ትምህርት አለ። ምህረት ኤሪክሰን፣ ኢትዮጵያዊ አይደለሽም አሜሪካዊት ነሽ። እንዴት ወደ ኢትዮጵያ ሄድሽ እና ይሄንን ተቋም ልትመሰርች ይቻልሽ? ስለዚህ የመጀመሪያ ጊዜ እኔ Edeme Asra Sabat Amit Vazasad. And uh and again a y Xavier Dimska in Evata and is he um Kamerka Wede ኢትዮጵያ ሂዳለሁ እና በዛ ሰዓት ፊዲንግ ፕሮግራም አለ ነሱ ጥምርት አለ ምናምን፣ ክባድ ጊዜ ምክንያቱም በጣም ብዙ ሰው ምግብ የለም፣ መጀመሪያ ሰዓት። ስለዚህ ከዛ በኋላ ወደ ሌላ ቦታ በአፍሪካ ሂዳለሁ ከአምስት ዓመት በኋላ እንደገና እና እግዚአብሔር ድምፅ በጣም ተንካረ ነው። ይሄ እዚህ አንቺ ቤት ነው፣ እዚህ አንቺ ስራ። በስራው ውስጥ ነው የተዋወቃችሁት፣ ስራውን ያገናኛችሁት። ስለዚህ እየተደጋገፋችሁ ነው የምትሰሩት። ስለዚህ በዚህ መልኩ ምን ያክል ልጆች ረድታችኋል? ምን ያክል ልጆችን ለትልቅ ደረጃ አብቅታችኋል? በጣም ብዙ ናቸው። በቁጥር በአመት ካልሆነ በስተቀር እስካሁን ድረስ ያለው አይታወቅም። ግን ለእኛ የሰው ሕይወት ማትረፍ ነው ትልቅ ደረጃ። ቤተሰብ ለሌላቸው ቤተሰብ መሆን ነው ትልቅ ደረጃ። የእኛ በአመት ሁለት ጊዜ የምንሰጠው ስልጠና አለ። የህፃናት እንክብካቤ ትምህርት እና ቻይልድ ኬር ከሌላ ሀገር እያስመጣንና ባለሳሳት በባህር ዳር ያሉ የግል ትምህርት ቤቶች ምናልባት ኬጂ አካባቢ ያሉ መምህራን በሙሉ የእኛ ግር ናቸው ማለት ነው። እና በጣም የምንሰጠው ምንም ችግር ችግር ካለ እና እግዚአብሔር ፈቃድ ከሆነ እና ጊዜውን ከሰጠን የእኛ ችግር አይደለም ብለን አንተውም። እንግዲህ ሀያ አመት ረጅም ጊዜ ነው። ለሀያ አመት ነው ይሄንን አገልግሎት ሲሰጥ የነበረው እና ከማህበረሰቡ ከባህር ዳር ነዋሪ እናቶች ምን ይሉሻል? ስለዚህ ሁልጊዜ አዲስ ሰው መጣ። እኔ ሀሳብ ይሄ ሰው ከእግዚአብሔር ነው። ጋድስ ቻይልድ የእግዚአብሔር ልጅ። እና ትንሽ እርዳት ቀስ በቀስ ምን አባት ህፃን መጣ። ህፃን አባት እናት የለም ይሄ ወተተስ ፈልጋል ብዙ ነገርስ ፈልጋል ፍቅርስ ፈልጋል። ግን ሌላ ጊዜ ትልቅ ሰው መጣ፣ ሀያ አመት ሰው ሀያ አመት ምናባት ነሱ አባት ናት የለም ግን ልጅ አይደለም ስለዚ እንዴት እርዳት ነው ነው ሰፊ ነው እንግዲህ። እናንተ የራሳችሁም ልጆች አሏችሁ፣ አስራ ሁለት ልጆች አሏችሁ ተጨማሪ የምታሳድጓቸው እና ምን ያክል ፈታኝ ነው? ከራሳችሁ ልጆች ከኑሯችሁ ጋራ እና ከማህበረሰብ ውስጥ የምታገኙት ምላሽ ምን ይመስላል? ልጅ ማሳደግ ከባድ ነው ተብሎ ስለተወራ ነው እንጂ ከባድ አይደለም ተብሎ ቢወራ ኑሮ ይህን ያህልም ሰው አይፈራውም ነበረ እና የተነገረን ነገር የሚነገረን ነገር ነው ከባድ ያስመሰለው እንጂ ልጅ ማሳደግ ከባድ አይደለም። አልከበዳችሁ፣ ምንም አይከብድም። ልጆች ደስተኛ ናቸው፣ ስጦታ ናቸው፣ የእግዚአብሔር ስጦታ። እግዚአብሔር ያግዛሉ፣ በእናንተ በምትሰሩት አብረዋችሁ። ልጆች ሁልጊዜ አብረው ከነን እንሄዳለን። ልጆች አሁን አንዳንድ ልጅ ትልክ ነው የመጀመሪያ ልጅ አሁን ሀያ ሶስት አመት እና እሷ ባል አላት፣ ልጅ አላት። ግን የትንሽ ልጆች አሁን የትንሽዋ ወደ አንድ አመት ከሁለት ሳምንት በኋላ ስለዚህ ሁሉ የትንሾች ሁሉ ከየኔ ቤት ውስጥ አሁን ስምንት ልጆች አለን። አንድ ላይ ወደ ኢትዮጵያ እንደገና አሜሪካ ከበድ ሰብ ነው። የተወሰኑት አሜሪካ ናቸው፣ የተወሰኑት ኢትዮጵያ ናቸው። ስምንቱ የራሶች ልጆች፣ ሌሎቹ በጉዲፈቻ የምታሳድጓቸው ናቸው? ግን ሁሉም የራሶች ናቸው። በትክክል እንግዲህ በባህር ዳር ከተማ ነው ይሄ ግሬስ ተቋም የሚገኘው ማዕከሉ የሚሰራው እና ለማስፋትም በአማራ ክልል ውስጥ እቅድ አላችሁ። ግን ደግሞ በአማራ ክልል ውስጥ የሚታይ ደግሞ ግጭት አለ፣ መፈናቀሎች አሉ፣ በርካታ ሕጻናትም ወላጅ አልባ ሆነዋል እና ይሄ ምናልባት እንድታሰፉ ተቋሙን ምክንያት ሆናችኋል ያለው ተግዳሮት ምን ይመስላል? ከዛ ጋር ተያይዞ የእኛ በክልሉ የማስፋት ፕሮግራም የነበረን በፊት ነው የቆየ ነው እና በግጭቱ የተነሳ የሚደርሱ በተለይ ህፃናትና ሴቶች ላይ አረጋውያን ላይ ችግሮች ይኖራሉ፣ ቁጥሩም ይጨምራል። እና ግን ለማስፋት ምክንያት የሆነን የምን እንደዚህ አይነት አገልግሎቶች ብዙ መስፋት አለባቸው። ልጆቹ ያንን የሚገባቸውን በልጅነት የሚገባቸውን ነገር ትምህርት፣ ሕክምና፣ መመገብ፣ መልበስ ያንን ማግኘት ያለባቸውን ሳያገኙ ማለፍ የለባቸው እና አሁን ደብረ ማርቆስ እዛ ገብተናል። ለገና የገና ስጦታ ጀምረናል። ማዕከሉን ግንባታ ላይ ነን። እንግዲህ እሱ ሲያልቅ ውሃም የውሃ አገልግሎትም እንሰጣለን። ባህር ዳር የውሃ ችግር አለ እና እሱን ችግር ለመቅረፍ ምን እናርግ ተብሎ የውሃ ጉድጓድ ቆፍረን በነፃ ማንኛውም ባህር ዳር ከተማ ያለ ሰው የማያውቅም በዚህ አጋጣሚ የውሃ ችግር ሲኖር ግሬስ ሴንተር ግሬስ መካከል ለእናቶችና ለወላጆቻቸው ለህፃናትና ለወላጆቻቸው ሂደው ውሃ በነፃ መውሰድ ይችላሉ። እስኪ እንደው ምናልባት በአጠቃላይ እንግዲ አሁን እንዳልከው ተቋም ሁለተኛ ተቋም ደብረ ማርቆስም ላይ እየከፈታችሁ ነው የአንደኛና የሁለተኛ ደረጃ ትምህርት ቤት ተቋማትም ገንብታችሁ ስራ ጀምራችኋል ና የወደፊት አላማቸው ምንድን ነው? ግሬስ ምን ደርሶ ማየት ትፈልጋላችሁ? ከንተ ልጀምር እና ደስ ግሬስ የሰው ልጆች ፍላጎት የሰው ልጅ መሆን የሚፈልጉትን ነገር በተፈጥሯዊ ሁኔታ ሲወሰን ማየት አይፈልግም እና ልጆችን የቀን ከተወለደ ህፃን ጀምሮ እስከ ዩኒቨርሲቲ ድረስ ከዛም ስራ እስኪዝ ድረስ ነው እና አሁን ግንባታዎች ገንብተን ትምህርት ቤት የራሳችን ትምህርት ቤት አለን። በውጭም የእኛ አሁን እስከ ሰባተኛ ክፍል ነው። ከዛ በላይ ያሉት የግል ትምህርት ቤቶች ነው እየከፈልን የምናስተምረው። ግሬስ ደርሰው የምናየው ከሃይ ስኩል አሁን እስከ ሰባት አለ ከዛ እስከ አስራ ሁለት ከዛ በኋላ የራሱ የቴክኒክና ሙያና ዩኒቨርሲቲ እንዲኖረውና እዛ እንዲደርስ ከዛም በኋላ የቴክኒክና ሙያው የራሱ ልጆቹ ራሳቸው አካባቢያቸውን ሲገነቡ አካባቢያቸውን ራሳቸውን ሲለውጡ ሌላ ሰው ሲያስተምሩ ማየት ነው የምንፈልገው። በጣም ደስ ይላል። አንቺስ ግሬስን የት ደርሰው ማየት ትፈልጊያለሽ? ግሬስ የእግዚአብሔር ድርጅት ነው እና እዛ ሀሳቦች ድርጅት የስታፎች የቤነፊሽሪዎች እነሱ ነው። ስለዚህ በእግዚአብሔር መንገድ ሁሉ ጊዜ እንዳልን በጣም ነው የማመሰግነው። ሰፊ ነው። ብርሃን ምሕረት ወይ ሜርሲ ኤሪክሰን የግሬስ በጎ አድራጎት ተቋም መስራቾች፣ ባለፈው 2 አመት ውስጥ የወላጅ አልባ ህጻናትንና ዝቅተኛ ገቢ ያላቸውን እናቶች በማገዝ በባህር ዳር ከተማ እንዲሁም በሌሎች አካባቢዎች እያደረጋችሁት ያላችሁትን እንቅስቃሴ አስመልክቶ በስቱዲያችን ተገኝታችሁ ለተመልካቾቻችን ለአድማጮቻችን መግለጫ ስለሰጣችሁ እጅግ አድርጌ አመሰግናለሁ። በጣም አሁንም ሌላ እንግዳለን። ተከታዩ እንግዳችን ደግሞ ይህን ነገር ጌታቸው ይባላል። ይህን ነገር ጌታቸው ትዝታን በዜማ የተሰኘ በቀደሙት የሙዚቃ ስራዎች ላይ ያተኮሩ ዝግጅቶች በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤፍኤም አዲስ ዘጠና ሰባት ነጥብ አንድ በሚቀርብበት የሬዲዮ ፕሮግራም ላይ አዘጋጅ ሆኖ ሰርቷል። ይኸው ቆየት ያሉ የኢትዮጵያ ሙዚቃዎች ጋር እንዲተዋወቅ እድሉን እንደፈጠረለት የሚገልጸው ይህን ነገር በዚህም ታሪኩን እንዲያጠናና በመጽሐፍ ከትቦ ለአንባቢያን ለማድረስ እንዲተጋ እንዳደረገው ይናገራል። በ2013 ዓ ም በእውቁ የሙዚቃ አቀናባሪ ኤልያስ መልካ ዜና ሕይወትና ስራዎች ላይ ባተኮረውና የከተማው መናኝ በተሰኘው የመጀመሪያ መጽሐፉ ነበር ከአንባቢያን ጋር የተዋወቀው። መጽሐፉ በቁጥር አነስተኛ ናቸው የሚላቸው በኢትዮጵያ ሙዚቃ ላይ አሻራቸውን ማሳረፍ ከቻሉት የሙዚቃ ባለሙያዎች ውስጥ ነፍስ ኄር ኤልያስ መልካ አንዱ እንደነበር ያወሳል። ጸሐፊው ይህን ነገር ከሁለት ዓመት በኋላም ሚያዚያ ሀያ ሁለት ሺ አስራ አምስት ዓመተ ምሕረት በኢትዮጵያ የሙዚቃ ታሪክ ላይ ያተኮረውን ጠመንጃና ሙዚቃ የተሰኘ መጽሐፍም አሳትሟል። ይህን ነገር ቆይታ ያደረገው ከአስማማ አየነው ጋር ነው። ነገር ጌታቸው፣ በዚህ ቃለ መጠይቅ ከአሜሪካ ድምጽ ጋር ሀሳብን ለመለዋወጥ ስለፈቀድክ በጣም አመሰግናለውኝ። እስኪ ራስን አስተዋውቅልን። እሺ አመሰግናሉ። ጊዜያት ውስጥ ጋዜጠኛ ነበርኩኝ በኢትዮጵያ ብሮድካስቲንግ ኮርፖሬሽን የፌማ ዲስጥራ ሰባት ነጥብ አንድ የሚባል አለ እዚሁ አዲስ አበባ ላይ ስርጭቱን ያደረገና በሌሎችም አካባቢዎች እዛ ለአምስት አመት ያህል ሰርች አለው። በተለይ ሙዚቃ ሰኮር ፕሮግራሞች ነው። ከዛ በኋላም እንደዚሁ በግል የሬዲዮ ጣቢያዎች ላይ ቆይታ አደርግ ነበረ ከዛ ጋዜጦችም ላይ እንደዚሁ አምደኛ በመሆን የተለያዩ ጽሁፎችን በማህበራዊ በፖለቲካዊና ታሪክ ቀመ ጽሁፎችን በሀገሪቱ በነበሩ ጋዜጦች ላይ በተለያዩ አጋጣሚዎች ይጽፍ ነበር። ከዛ ወደ መጽሐፉ ወይም ወደ ድርሰቱ ዓለም መጥቼ ደግሞ ሁለት መጽሐፍትን አሳትም ያለው የመጀመሪያው በሁለት ሺ አስራ ሶስት ለንባብ የበቃው የኤልያስ መልካን ሕይወትና ስራዎች የሚተነትነው ወይም የሚዳስሰው የከተማው መናኝ የተሰኘው ስራ ነው። ከዛ በኋላ እንደገና ሁለተኛ ስራዬንም አስከትዬ ጠመንጃ እና ሙዚቃ የተሰኘ የኢትዮጵያን ሙዚቃ ታሪክ ሜዳ ስስ መጽሐፉ እንደዚሁ ለንባብ አብክች ያለው ከነ ስራዎች ባለፈ በቡድን ሪሰርቾች፣ በግል ሪሰርች ጥናትና ምርምሮች አዲስ አበባ ዩኒቨርሲቲ፣ ኢትዮጵያ ሳይንስ አካዳሚ እና መሰል ቦታዎች ላይም የተለያዩ ጥናታዊ ጽሁፎችን ያቀርባሉ። አርቶት ስራዎችን እንደዚሁ ከተለያዩ ታዋቂ ጸሐፊያን ጋር በመሆን ሰርተን ለንባብ አቅርበናል። በኢትዮጵያ ሙዚቃ ላይ ያተኮሩት ቀደም ሲል የጠቀስካቸው ሁለት መጽሐፍት ለአንባቢያን ያደረስካቸውን በተመለከተ በኋላ ላይ ስለ ይዘቶቹ የምንመለስበት ይሆናል። አሁን ግን ቅድም አንስተው ነበረ። በተለይ የፌም አዲስ ዘጠና ሰባት ነጥብ አንድ ላይ የነበረን ቆይታ፣ በእርግጥ በዛን ወቅት ለአድማጮችንም ግልጽ ለማድረግ ከኔ ጋር ባልደረባ ሆነን የሰራንበት አጋጣሚ ነበረ። ምናልባት እሱ አጋጣሚ ወደ ሙዚቃ ስራዎች እንድታዘነብል ፍላጎቱ እንዲያደርብህ አድርጓል ማለት እንችላለን ወይስ? ምንድን ነው ወደ ሙዚቃ ስራዎች እንድትገባ ፍላጎት ያሳደረብህ? በእርግጥ አንዱና ትልቁ ገፊ ምክንያት በቀደም ብለህ ተጠቀስከው በኤፍኤም አዲስ ዘጠና ሰባት ነጥብ አንድ ትዝታ መዜማ የሚባል ፕሮግራም ነበር። እዛ ላይ የኢትዮጵያ ሙዚቃ ታሪክን የተመለከቱ ነገሮችን ለማቅረብ በሞክር ነበር። ይሄ ተቋም ደግሞ በሀገሪቱ ትልቁ የኢትዮጵያ ሙዚቃ አርካይቭ ያለበት ተቋም በመሆኑ ብዙ መረጃዎችን የማግኘት ብዙ ቃለ መጠይቆችን የቀደም ድምፅ ያን የመስማት እድል ስለነበር እነዛን ታሪካዊ ጉዳዮች እና ታሪካዊ ቃለ መጠይቆች ለምንድን ነው በሌላ መንገድ ለአንባቢ ማድረስ ማይቻለው የሚል አንድ ጥያቄ ነበር። ሌሎች ምክንያቶቹም አሉ። ለምሳሌ ከውጭ ድርጅቶች ጋር ከጀርመን ፕሮጀክት ጋር የኢትዮጵያ ሙዚቃ ዲስኮግራፊ፣ የኢትዮጵያ ሙዚቃ መረጃዎችን ያለ ስራ ለመስራት ሙከራ ነበር እና እዛ ፕሮጀክትም ውስጥ ነበርኩ። እነዛ እነዛ ነገሮች ይበልጥ ሙዚቃን በሌላ መንገድ እንዳስበው እና ሙዚቃ ላይ መጽሐፍ ተገቢ እንደሆነ የሀገሩን ታሪክ በፖለቲካ በኢኮኖሚ ብቻ ሳይሆን ሙዚቃ ራሱ እንደቻለ ማሰቢያ መንገድ ስለሆነ ማህበራዊ ታሪክን ለማወቅ በዛ በኩል ይቻላል የሚልን አስተሳሰብ እንድረዳና የተወሰነ ሚችለሆን ያል እንድሞክር ገፊ ምክንያትን አግኝቻለሁ ብያ። የታዋቂ የሙዚቃ አቀናበር ኤልያስ መልካ የወት ታሪክን የሰነድክበት የከተማው መና መጽሐፍ ከአንባቢያን ጋር ያስተዋውቅ ይመስለኛል። እስኪ ስለ እሱ ንገረን። ከተማ መና ቀደም የተቀስኩ ሁለት አስራ ሶስት ላይ ለንባቢ በቃ መጽሐፍ ነው። እዚህ መጽሐፍ ውስጥ በኢትዮጵያ ሙዚቃ ታሪክ ውስጥ በተለይ በቅንብር ነበር እንደው ግዙፍ አሻራቸውን አኑረዋል የሚባሉ ባለፉት ስልሳ አመታት አምስት ወይም ስድስት አቀናባሪዎች ናቸው። ቁጥሩ ላይ የሙዚቃ ባለሙያዎች ክርክር ስላላቸው ነው። ከነዛ ውስጥ ኤልያስ መልካ አንዱ ነው። ኤልያስ አቀናባሪ ብቻ ሳይሆን ግጥምም ይጽፋል፣ ዜማ ደራሲ ነው። በጣም የታወቀ ጊታር ተጫዋች ነው። ግሩም የሆኑ ሙዚቃዎችን ደግሞ ፕሮዲዩስ አድርጓል። እንደዚህ አይነት ሰዎች በሙዚቃችን ውስጥ እንደ ብርቅ የሚታዩ ናቸው፣ ብዙ የተለመደው አይደሉም። ስለዚህ መጀመሪያ ራሱን የኤልያስን ሀሳቦች እንደ ማሰብ አድርጎ ዘመኑን የእሱን ያለፈበትን ህይወት እውደት ይብዛ የሚነስም የራሱ ነገር ያለው መሆኑ እንደተጠበቀ ሆኖ ምንጋራቸው ደግሞ በዛ ዘመን ውስጥ በመኖራችን የእኛ ዘመን ሰው በመሆኑ የእኛን ትውልድ የሚገልጽ ሰው እንደመሆኑ መጠን እሱን ማሰቢያ አድርጎ ዘመኑን ለመተንተን ዘመኑን ለመረዳት ሙከራ ማድረግ ያስፈልጋል የሚል እምነት ነበር። ስለዚህ ከስራዎቹ እየተነሳ ኤልያስ የጻፋቸው ግጥሞች ውስጥ ኤልያስ የሰራቸው ስራዎች ውስጥ ዘመናችን እንዴት ተገለጸ፣ ዘመኑ ምን ይመስል ነበር የሚለውን ነገር ለማንሳት ሞክሬያለሁ። ከዛ ባለፈ እንግዲህ ኤልያስ ደግሞ እንደ አንድ የሙዚቃ ሰው የተገለጠ የሚታወቅ ሰው አልነበረም። ብዙ የስቱዲዮ ሰው ስለሆነ ግዙፍ ማንነት ያለውን ብዙ መልክ ያለውን ይህንን የሙዚቃ ከናማል ለአንባቢው ለቀጣይ ትውልድ ማስተዋወቂያ ያስፈልጋል በሚል ያንን ስራ የሰራሁበት መጽሐፍ ነው የከተማ መኒ። ሁለተኛውና በኢትዮጵያ ሙዚቃ ታሪክ ላይ ያተኮረው ጠመንጃና ሙዚቃ የተሰኘው መጽሐፍ ብዙም ሳይቆይ ነው ለትምት የበቃው። ለአንባቢያን ባድረስክበት የጊዜ ሂደቶች ውስጥ የጊዜው እርዝማኔ ያን ያክል ሩቅ የሚባባል አይደለምና እንዲ ዝግጅቱ ቀድሞ የተደረገ ነው ማለት እንችላለን። ይዘቱንም አብረናን ሰው ነው አዎ የከተማው መናኝ ከመጽሐፉ በፊት ነው ይሄ መጽሐፍ የተጻፈው። ጠመንጃና ሙዚቃ በጣም ጥቂት ማስተካከያዎች ብቻ ነው ተደርጎበት የወጣው። በይዘት ደረጃ ጠመንጃና ሙዚቃ ከመጽሐፉ ርዕስ እንደተቀመጠው ፖለቲካን፣ ታሪክና ሙዚቃን አሰናኝቶ ወይም ደግሞ አዋዶ የቅድመ አብዮቱን የኢትዮጵያ ታሪክ ለመተንታል የሞከረ ነው። እንዳልኩ የኢትዮጵያ ሙዚቃ ብቻውን ሙዚቃ ታሪክ ሳይሆን የኢትዮጵያ ታሪክን የተሸከመ ነው እንደው ዝም ብሎ ሙዚቃን ብቻ የሚተርክ ወይም የአርቲስቶች ታሪክ ያለበት ብቻ ሳይሆን በሙዚቃ ውስጥ አገር ተሰርቷል፣ ብዙ ጊዜ ተደጋግሞ እንደተባለው። ስለዚህ እንደ አንድ ቀላል ምሳሌ እንኳን ብናነሳ ለርዕሱም አንድ ራሱን የቻለ አህማዱ ነው ያገለገለውን ነገር ብናነሳ፣ ለምሳሌ ጣሊያን ወደ ኢትዮጵያ ሲገባ ጎንደር እና አዲስ አበባ ላይ አዝማሪዎች መሰንቆን መያዝ እንዳይችሉ አዋጅ አውጆ ነበር። ያ ማለት መሰንቆ የጦር መሳሪያ ያህል የሚፈራ ትልቅ ጸረ ወረራ መሳሪያ ሆኖ ያገለግላል የሚል ስጋት ስለነበር በዛ ደረጃ ትልቅ አቅም አለው ተብሎ የታሰበ የነበረ ነው። ብዙ አዝማሪዎችም ህይወታቸውን አጥተዋል። ብዙ አዝማሪዎችም በሰሯቸው ስራዎች ኢትዮጵያውያን ለነፃነታቸው እንዲዋደቁ እና በሚሰሩሻ ነፃነታቸውን እንዲያውጁ አድርገዋል። ስለዚህ መጽሐፉ በዋነኝነት እንዳልኩ ከአስራ ዘጠኝ ስልሳ ስድስት በፊት የነበረውን የኢትዮጵያ ሙዚቃ ታሪክ ፖለቲካና አጠቃላይ ደግሞ ማህበረሰባዊ መሰናኝታችንን የተነጠንቁበት መጽሐፍ ነው። በዛ ሂደት ውስጥ ግን በዋነኝነት ደግሞ አንድ ሌላ ኮንትሪቢሽን የሚሆነው እስከዛ ዘመን ድረስ የነበሩ ስራዎችን በተቻለ መጠን ማን እንዴት ተሰረራ የሚለውን ለማየት ተሞክሯል። ቢያንስ እንደ ጅምር አንድ ሺ ለሚሆኑ ሙዚቃዎች መረጃ ለማቅረብ ተሞክሯል። ዜማ፣ ግጥም፣ አሬንጀራቸው ማን ነው፣ እንዴት ተሰሩ፣ የትኛው ኦርኬስትራ አቀናበራቸው የሚለውን ወደ አንድ ሺህ የሚጠጉ ሙዚቃዎችን ለማቅረብ ተሞክሯል። ይሄ እንግዲህ ነገር ከነገ ወዲያ ለሌላ ምርምር የሚጋብዝ ለሌላ ማሰብ የሚጋብዝ ይመስላል። እንዲ በእርግጥ የኢትዮጵያ ሙዚቃ ታሪክ የሚገባውን ያህል ተወስቷል ብለህ ታስባለህ ወይ? ያን በተመለከተስ ታሪኩ በመጽሐፍ ደረጃ እና በተለያዩ መልኩ በቀጣይ በማስተዋወቅ በኩል ስፒል መደረግ አለበት ትላለህ? እውነት ለመናገር በኢትዮጵያ ሙዚቃ ላይ ሙከራዎች ተደርገዋል። በተለይ በተለይ በቀደመው ዘመን ሀገር አሳሾች ሲመጡ ኢትዮጵያ እንደሚታወቀው ለሙዚቃ የሚሰጡት ዋጋ ብዙ ስላልነበር ብዙ ነገር አላኖሩም። ግን የውጭ ዜጎች ወደ ኢትዮጵያ በመጡ ቁጥር የተመለከቱትን ነገር በጉዞ ማስታወሻዎቻቸው ላይ ኖረዋል። እነሱን መለቃቀምና ትልቁን ስል ለመስራት በሞከር አንድ ራሱ የቻለ ይበስራ እሱን ከተመለከት ነው ሙከራዎች መደረግ ከጀመሩ ቆይተዋል ብለን ልንናገር እንችላለን። ማለባት እነ ጀምስ ብሩስ ወደ ኢትዮጵያ ከመጡበት ዘመን ጀምሮ የኢትዮጵያ ሙዚቃ ላይ የነበሩ የታዘቧቸውን በመንገድ ያዩቸው ነገሮች አኑረዋል። ግን ሙዚቃና ሙዚቃን ብቻ ትኩረት አድርገ የተሰሩ ስራዎችን ከተመለከት በጣም ጥቂት ናቸው። እንደዚህ የሚያኩር አድርጎም ተሰርተዋል የሚያስ ብሎ አደሉ። አንዱም ወደ ኢትዮጵያ ሙዚቃ እንድገባና አንድ ነገር ማለት ቢያንስ ቢያንስ መጨመር የሚቻል ከሆነ እሷን ጠጠር ለመወሮር የጋበዘኝ ምክንያት ነው። ብዙ ስራዎችን አፍ ሞልተን የምናዋራባቸውን ስራዎች አለማግኘታችን ነው። ስለዚህ እንግዲህ ከዚህ በፊት የነበሩ ትልልቅ ሰዎች በትምህርት ቤት በመመረቂያ ጽሁፎቻቸው፣ በምርምሮቻቸው ብዙ ብለውናል። ግን በአማርኛ ተሰርቶ እነዛን ጽሁፎች አላገኘናቸው። በአማርኛም ደግሞ ሙከራዎች ነበሩ። ዞሮ ዞሮ የሚያጠግቡ ስላልሆኑ እስካሁን ድረስ የተሰሩ ስራዎችን ይዞ ነገ ከነገ ወዲያ ደግሞ በቁጭት የተሻለ ስራ መስራት ይቻላል ብዬ አምናለሁ። እንደው ጥቂት ነገር መጨመር ካለብኝ ሙዚቃ ብዙ ጊዜ ማሰቢያ ነው። የኢትዮጵያ ታሪክ ብዙ ጊዜ ፖለቲካል ታሪካችን ነው፣ በብዛት የተጻፈው የፖለቲካ ታሪካችን ብዙ መጓተት ያለበት ነው። አገሩ በደንብ ሊሰራ ሊታሰብበት ከተገባ ደግሞ ከፖለቲካ ታሪኩ ባለፈ ማህበረሰባዊ ውህደቱ፣ ማህበረሰባዊነቱ፣ ማህበረሰባዊ አንድነቱ ሶሻሊስት መጠናት ያለበት እሱ ደግሞ የሚገኝ አንዱ ጉዳይ በሙዚቃ ውስጥ ነው። ዘመኑን ማጥናት እንደነበረ የነበረው መስተጋብር የሚለውን ማወቅ የሚቻለው እና ሙዚቃን ማጥናት የሙዚቀኞች እና የሙዚቃን ታሪክ ብቻ ሳይሆን አገሩን ድጋሚ ዩኒፋይ ለማድረግ ለማወቅ ነው። የተከበራችሁ አድማጮችና ተመልካቾቻችን የምሽቱን መሰናዷችንን ወደ ማጠቃለሉ ተቃርበናል። ከመሰናበታችን በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የፕሬዚደንት ዶናልድ ትራምፕ አስተዳደር የሴቶች ጤና እንዲሻሻል የቤተሰቦች ደህንነት እንዲረጋገጥ የሚሰራውን ጄኔቫ ኮንሰንሰስ ዴክሌሬሽን የተባለውን ዓለም አቀፍ የጋራ መርሃ ግብር እንደገና መቀላቀሉን በመግለጽ የዛሬው ርዕሰ አንቀጽ ጽሁፉን ይጀምራል። ይህ የጋራ መርሃ ግብር በዩናይትድ ስቴትስ መሪነትና በሌሎች አምስት አጋሮች ድጋፍ የተቋቋመው እንደ አውሮፓውያን አቆጣጠር በ2020 ሲሆን በ2021 የወቅቱ ፕሬዚደንት ጆ ባይደን በአሁኑ ጊዜ ከ35 በላይ ፈራሚዎች ካሉት የጄኔቫ ስምምነት ዩናይትድ ስቴትስን አስወጥተዋታል። የጄኔቫው ስምምነት አዋጅ ላይ እንደተቀመጠው ጽንስ ማስወረድ አለም አቀፋዊ መብት አይደለም። አገሮችም ጽንስ ማስወረድን በገንዘብ እንዲደግፉ ወይም አስቻይ ሁኔታ እንዲያመቻቹ አንዳችም አለም አቀፍ ግዴታ የለባቸውም ይላል ሰነዱ። አያይዞም እያንዳንዱ ሀገር እንደየራሱ ሕግና ፖሊሲ መርሃ ግብሮችን በተግባሪ መተርጎም ሉዓላዊ መብት አለው በማለት ያክላል። አስከትሎም ርዕሰ አንቀጹ በስምምነቱ ሰነድ ፈራሚዎች ለሴቶች የጤናና የልማት ተደራሽነትን ለማረጋገጥና ለማሻሻል ያላቸውን ቁርጠኝነት ገልጸዋል። ይህም ፆታዊና ስነ ተዋልዷዊ ጤናቸውን ይጨምራል። ሴቶች እጅግ የላቀ የጤና አገልግሎት ማግኘት አለባቸው። ነገር ግን ይህ ጽንስ ማስወረድን እንደማይጨምር በስምምነቱ ሰነድ ሰፍሯል። የጤና ጥበቃ ስርዓቶች ዋና ትኩረት የሰዎችን ጤና አስቀድሞ መንከባከብ ሳይሆን በሽታን ማከም ላይ መሆኑን የሚጠቁመው ይህ ሰነድ የተቀናጀ አሰራር እንዳይኖር አድርጓል ሲል መኮንኑን እርሳ አንቀጹ አክሎ አስታውሰዋል። ከጄኔቫው የጋራ ስምምነት መርሆዎች አንዱ ሴቶች በፖለቲካ፣ በኢኮኖሚና በማህበራዊ ኑሮ በሁሉም ደረጃ ሰብአዊ መብቶቻቸውና የድሎች ተጠቃሚነታቸውን ለማረጋገጥ መስራት መሆኑ በሰነዱ እንደተቀመጠ ርዕሰ አንቀጹ አውስቷል። ዩናይትድ ስቴትስ ጄኔቫ ኮንሰንሰስ ዴክለሬሽን የተባለውን ይህንን ስምምነት እንደገና መቀላቀሏን ይፋ ያደረጉት የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የጋራ ስምምነቱ አራት ዋና ዋና ግቦች ያሉት መሆኑን አስረድተዋል። እነሱም ለሴቶች ተጨባጭ የሆኑ የጤናና የልማት ጥቅሞችን ማረጋገጥ፣ ሕይወትንም በሁሉም ደረጃዎቹ መጠበቅ፣ የህብረተሰብ መሰረት ቤተሰብ ስለመሆኑ መሟገት እንዲሁም እነዚህን እሴቶች እውን ለማድረግ ከሁሉም የተባበሩት መንግስታት ድርጅት ስርዓቶች ጋር አብሮ መስራት መሆናቸውን ውጭ ጉዳይ ሚኒስትር ሩቢዮ ዘርዝረው አስረድተዋል። አስከትለውም ዩናይትድ ስቴትስ እነዚህን ግቦች እውን ለማድረግ ከመንግስታቱ ድርጅት አባል ሀገሮች ጋር በመተባበር እንዲሁም የሴቶችንና ልጃገረዶችን ጤና ለማሻሻል ባለን ቀጣይ የጋራ አላማ አማካይነት አብራ ትሰራለች ማለታቸውን ርዕሰ አንቀጹን ጠቅሷል። የሴቶችን ጤናና ሁለንተናዊ ደህንነት ለማሻሻል መስራት ህይወታቸው እንዲጠበቅ በይበልጥ የእድሎች ተጠቃሚ እንዲሆኑ ይረዳል። የህብረተሰብ ምሰሶና ማገር የሆነው ቤተሰብ ደህንነት እንዲረጋገጥም ያደርጋል ሲሉ የውጭ ጉዳይ ሚኒስትር ሩቢዮ የተናገሩትን ጠቅሶ የዛሬው ርዕሰ አንቀጽ ጽሑፉን አጠቃሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮችና ተመልካቾቻችን ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ብርሃን ኃይሉ ዋና አዘጋጅ ጽዮን ግርማ እንዲሁም ዝግጅቶቹን ካሰናዱ መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸውት ስመኝሽ የቆየ ነበርኩ። ነገ በሌሎች ዝግጅቶች እስክንገናኝ ሰላም፣ ደህና አደሩ። Gidi <laughs>